የአስቸኳይ ጊዜ አዋጁ ተግባራዊ መደረግ በጀመረ በቀናት ውስጥ ውጤት እያስገኘ መሆኑን የፌዴራል አቃቤ ሕግ አስታውቀዋል። በተለያዩ አካባቢዎች ይታዩ የነበሩ የሰላምና ጸጥታ ሁኔታዎች እየተሻሻሉ መምጣታቸውን ነው ጠቅላይ አቃቤ ሕጉ ጌታቸው አምባዬ ለሀገር ውስጥ መገናኛ ብዙሃን የገለጹት። እስክንድር ፍሬው ዘገባ አልኩ የአስቸኳይ ጊዜ አዋጁ ከወጣ ተግባራዊ መደረግም ከጀመረ ቀናት ተቆጥረዋል። በተለይ አዋጁን ተከትሎ በወጣው መመሪያ ላይ ለዜጎች ግልጽ ያልሆኑ ጥያቄም የሚያስነሱ ክፍሎች እንዳሉ ግን ታይቷል። የፌዴራል ጠቅላይ አቃቤ ሕግ ጌታቸው አምባዬ ለሀገር ውስጥ የመገናኛ ብዙሀን መግለጫ የሰጡትም ይሄንን ለማብራራት ይመስላል። በእርሳቸው አገላለጽ በመመሪያው ላይ ብዥታ የሚፈጥሩ ጥያቄም የሚያስነሱ ነጥቦች አሉ። እናም ጠቅላይ አቃቤ ሕጉ እነዚህን ሁኔታዎች ግልጽ ለማድረግ ሞክረዋል። የሰዓት እላፊን በተመለከተ ለምሳሌ እስካሁን የሚመለከተው የኢንቨስትመንት ቦታዎችን ብቻ እንደሆነ ጠቁመዋል። እስካሁን ከኢንቨስትመንት ተቋማት ውጭ ላሉ ቦታዎች የተጣለ የሰዓት እላፊ እንደሌለም ነው ያብራሩት። አንቀጽ 23 ላይ የተቀመጠው ጉዳይ የአስቸኳይ ጊዜ አዋጅ ኮማንድ ፖስት አስፈላጊ ናቸው ባላቸው ቦታዎች ላይ የሰዓት ላፊ ገደብ ሊጥል ይችላል ነው የሚለው እንጂ የሰዓት ላፊ አሁን ላይ ተጥሏል አይልም። በአሁኑ ሰዓት የሰዓት ላፊ ገደብ ተጥሏል አይልም። ሁለተኛው አንቀጽ ይሄ ነው። ስለዚህ የውከትና የብጥብጡ ስፋትና መጠን አድማስ እየታየ የሚመጡ መሰረታዊ ችግሮች ካሉ ቦታዎችን ይለይና በዚህ ቦታ ላይ የሰዓት ላፊ ከዚህ ጊዜ ጀምሮ እስከዚህ ጊዜ ተገድበዋል ብሎ ማስቀመጥ እንደሚችል ፈቃጅ የሆነ ፕሮቪዥን ነው ያለው ቀደም ብዬ ከገለጽኩት በኢንቨስትመንት ቦታዎች አካባቢ ከሚመለከተው ሰዎች ከ12 ሰዓት ምሽት እስከ 12 ሰዓት ንጋት ከሚከለክለው ባሻገር ማለት ነው። የአስቸኳይ ጊዜ አዋጁ ከታወጀ በቀናት ውስጥ በተለይ ከሰላምና ጸጥታ አንጻር ውጤት እያስገኘ መሆኑንም ጠቅላይ አቃቤ ሕጉ ተናግረዋል። ይህንን ያብራሩትም በቅርቡ የነበሩ ያሏቸውን ሁኔታዎች በምሳሌነት በመጥቀስ ነው። ዜጎች ከቦታ ቦታ የመንቀሳቀስ መብታቸው የተገደበ በሚመስል መንገድ ከአዲስ አበባ ወደ ሃዋሳ፣ ከአዲስ አበባ ወደ ተለያዩ የሀገሪቱ ክፍሎች በሰላም ወጥተው መግባት የማይችሉበት አጠቃላይ እንቅስቃሴያቸው የተገደበበት ሁኔታ የነበረ መሆኑን ማየት ይቻላል። ይህ በመሆኑ የተነሳ ሀያና ሰላሳ ደቂቃ ወይንም አንድ ሰዓት የሚጨርሱ የአውሮፕላን በረራ ያለባቸው ቦታዎች ላይ ለመድረስ የኢትዮጵያ አየር መንገድን የመጠባበቅ የአንድ ሳምንት ወረፋ በሚደርስ መንገድ የሚይዙ ቦታዎች እንደነበሩ ማየት ይቻላል። ከዚህ አዋሳ ለመድረስ የአንድ ሳምንት ወረ በኢኮኖሚ እንቅስቃሴው ላይ የነበሩ እንቅፋቶችም በዚሁ አዋጅ ምክንያት እየተወገዱ መሆኑን አቶ ጌታቸው አስረድተዋል። በዚህ የእውከትና የብጥብጥ ወቅት የሚታየው የዕለት ከዕለት እንቅስቃሴና ተግባር፣ የፋብሪካዎች ውድመት፣ የዜጎች ህይወት መቀጠፍ፣ ቁሳዊ ሀብታችን በየጊዜው የመውደም እነዚህ ሁኔታዎች የዕለት ከዕለት ተግባር ሊመስሉ በሚችሉበት ደረጃ ላይ እውከትና ብጥብጡ እየሰፋና እያደገ የሄደበት ሁኔታ ነበር የነበረው። በዚህም የተነሳ ሁከትና ብጥብጡ እየሰፋ በሄደ ቁጥር የትራንስፖርት እንቅስቃሴ የተገታበት ሌላው ቀርቶ ወደ ህዳሴ ግድብ የሚቀርበው ቁሳቁስ ለአንድም ቀን ለሁለትም ቀን በመንገድ መዘጋት ምክንያት የተስተጓጉለበት ሁኔታ ያጋጠመበት ሁኔታዎች ተስተውለዋል። በሌላ በኩል ከውጭ ወደ ሀገር ውስጥ የሚገቡ ዕቃዎች እንዳይገቡ እንቅፋትን የተፈጠረበት ሁኔታ ነበር። ለምሳሌ ያህል ከሱዳን የሚገባ ነዳጅ እንዳይገባ መተማ ላይ የሚዘጋበት ሁኔታን ተፈጥሮ ነበር። ከአስቸኳይ ጊዜ አዋጁ በኋላ ግን እነዚህ ሁኔታዎች መመለስ የቻሉበትና በተገኘው ሰላምና ደህንነት ወደ ነበሩበት ሁኔታ ለመመለስ የተደረገው ጥረት አንዱ ማሳያና ውጤት መሆኑን መውሰድ መቻል ይኖርብናል። እንደ ጠቅላይ አቃቢ ህጉ አባባል የአስቸኳይ ጊዜ አዋጁ ህጋዊ ስርዓቱን ተከትሎ የተፈጸመና የህብረተሰቡን ሰላምና ደህንነት ያስመለሰ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ